በጥምቀት በዓል ቀናት የመከላከያ ሰራዊት አባላት ናቸው በተባሉ ታጣቂዎች በተከፈተ ተኩስ የተገደሉት የአቶ ገብረ መስቀል ጌታቸው አባት አቶ ጌታቸው ኃይሌና የታዳጊ ወጣት ዮሴፍ እሸቱ አባት አቶ እሸቱ ጀመረ እንዲሁም የዮሴፍ አጎት አቶ ሀብታሙ ጀመረ ማምሻውን ከቪኦኤ ጋር ባደረጉት ቃለ ምልልስ በእለታቱ የነበረውን ሁኔታ አብራርተው የአድራጎቱ ተጠያቂዎች በአፋጣኝ ሕግ ፊት እንዲቀርቡላቸው ጠይቀዋል። ወደ ወልዲያ ደውሎ ያነጋገራቸው ሰሎሞን አባተ ቀጥሎ ያቀርባል። አቶ እሸቱ ጀመረ፣ አቶ ሀብቴ እሸቱ፣ አቶ ጌታቸው ኃይሌ እግዚአብሔር ጽናቱን ይስጣችሁ። በቅድሚያ እንግዲህ በዚህ ሰሞኑን ወልዲያ ውስጥ በተፈጠረው ሁኔታ አቶ እሸቱ ልጆን አትተዋል። አቶ ሀብቴ ወንድምህን አትተሃል። አቶ ጌታቸው ልጆን አትተዋል። በዛ ላይ አቶ ጌታቸው ደግሞ ሌላ ሐዘን ላይ ነው የከረሙት እንደ ሰማሁት ከሆነ አንድ ልጆም እንደዚሁ በቅርቡ በህመም ምክንያት ማረፉን ሰምቼ ነበረ። እጅግ ከባድ ሐዘን ነው። ያላችሁበትን ሁኔታ ንገሩኝ። እንዴት እንደዚህ አይነት ሁኔታ ወልዲያ ከተማ ውስጥ ሊፈጠር ቻለ? እስቲ ልጆቻችሁን አስታውሱልኝ። ከአቶ እሸቱ ልነሳ። እሺ። በመሰረቱ የኦርቶዶክስ ሃይማኖት በየዓመቱ የምንናፍቀውን ዓመት በዓላችንን የጥምቀት በዓልን በየዓመቱ እናከብራለን። እስከሚደርስ ድረስ እንጓጓለን፣ እንናፍቀዋለን ስለዚህ የሁለት ሺህ አስር የጥምቀትን በዓል አክብረን በማግስት ደግሞ የቅዱስ ሚካኤልን የመላእክተ አለቃ ቅዱስ ሚካኤልን ክብረ በዓል እናከብራለን። በምናከብርበት ሰዓት ልጄ ወጣት የተፍሸቱ ሰዓት አስፈቅዶኝ እሺ ብዬው ክብረ በዓሉ ሊያነግስ ወደ ቅዱስ ሚካኤል ቤተ ክርስቲያን ከጓደኞች ጋር ሂዷል። ስንት ዓመቱ ነበረ ዮሴፍ? አስራ ሶስት ዓመት ነው። ክብረ በዓሉ እየተከበረ እያለ እኔ ጓደኞቼ ጠርተውኝ ጠበል ጠዲቅ ከመሸ ስለማናዳር እስታወተ ህግን ሸሚቼ ጠበል ጠዲቅ ጓደኞች ቤት ከመሸ ከባለቤቴ ጋር ወደ ቤቴ ህጄ መኖሪያ ቤቴን ሳልከብ ተበራፉ ባጃጅ አጎቴል ዮሴፍ እሸቱ ተመቷል ሲባል እኔ ወደ እኔ ወደ ቤት መጥተው እኔም ይዘው ሄዱ። እንደገና ደግሞ የፍት አላቅ አለ ዳዊት ይሸጡ የሚባል እሱ ዳጃጅ ስላለኝ ለእሱም ነግረውት ሁለታችንን ወደ ተመታበት ቤት ቅዱስ ሚካኤል ቤተ ክርስቲያን ዝቅ ብሎ አንድ ጌሾ ተራ የሚባል ዝቅ ብሎ ህዛ ነው ጓደኞቹ ጋር ያው

መቼም በዚህ ሁኔታ ድፍን አገር ነው የያዘ፣ ነው እየተከታተላችሁ እንዳላችሁት። አቶ ሸቱ፣ እስቲ ወደ አቶ ጌታቸው ደግሞ ልመለስ። እስቲ እርስዎ ደግሞ ያስታውሱልኝ። እስቲ ገብረ መስቀልም ጥር አስራ ሁለት ቀን ሳነዘገሌላ በሚከበርበት ጊዜ ባህሉ ሳነዘገላ ባህል ነው። ምካያል ነው የምካያለት ነው። ልጄ ማቶ ግብር መስተል ጌታቸው እድሜው ሰላሳ ስድስት የሆነ የአንድ ሴት ልጅ አባት የሆነ አባት እናቱ የሚጦር ትጉ ሰራተኛና በአሁኑ እድሜው ውስጥ ቢያንስ የአንድ ገዛጅ መኪና ባለቤት የሆነ እንደገና ሁለት ህንፃ አንዱ በጅምር ያለ አንድ አዳጉ አካባቢ ቢፕላስ ዋን ያለው አሁንም ቢፕላስ ስሪ ሊሰራ እየተዘጋጀ እያለ አሁን ቢፕላስ ቱን ደርሶ ያለ ታዳጊ ወጣት። በመሰረቱ በጣም የሚያሳዝን ነው። ቤተ ክርስቲያን ዲጂታል ለማስገባት በሚሄድበት ጊዜ ከዚያ ተቦት ቸኝቶ ምንም ነገር በለለበት በቃ ሆነ። ወደ ላይ ቤቱ ከመኖሪያ ቤት በሚመለስበት ጊዜ ወልዲያ መብራታዊ አካባቢ መናኸሪያ ማለት ነው። እዚ አካባቢ በመሰረቱ በጣም የሚያሳዝን ነገር ምንም ነገር ረብሻ በሌለበት፣ ምንም ነገር በሌለበት የሆኑ መኪና ይሄ ምንድነው የሚባል መኪና በሱ ሁለት ናቸው። አንደኛው ታች ያሉቱ ሽፋን በመስጠት ተውስ ከከፈቱ በኋላ ቀጥ ከሆኑ በአምስት ጥይት በልቦኦ አካባቢ ታች ከእንትኑ ምንድን ነው ይሁትም በአምስት ጥይት በቃ ከደብድቦ ምንም ነገር በሌለበት ምንም ነገር ረብሻ በሌለበት፣ ቀስታውን ሆነ ተብሎ በአምስት ጥይት ሰሞችም የሰው ልጅ አንድ ጥይት ከተመታ እንኳ በጣም ይከብዳል። በአምስት ጥይት ሆነ ተብሎ ሰበብ ላይ በሌለበት ፋሽስት በእውነቱ እንደዚህም ያደረገ አይመስለኝም። እንደዚህ ያደረጉ በጣም የሚያሳዝን ከመከላከያ የመጡት እንደዚያ አድርገው ጊዜም ቀስፈውታል። ስለዚህ ከወደቀም በኋላ አታውን ሰዎች ለማን ለማንሳት ሲሞክሩ እንዳታነሱ ሬሳ በምንም አይነት አታነሱም ብሎ እዚያው ላይ ት አስ አንድ ሰዓት አካባቢ ነው ከቀኑ ማንም ሰው እዚህ ከቀረብክ ቅድ እንገላቸዋለን ትያቸው ደሞ ከመስፈስና ማንኛውም ነገር በማለት ትንሽ ወጡ ያመስህ እያለ ህይወት እንዳለ ነው። ወጣውኑ አነሱ፣ ወሰዱት ቤት። በኋላ አንድ ግለሰብ የተባረከ ሰው ነው አነሳው እዛ ቦታ ሆስፒታል ሄዶ ያለ ወ ተፈናጠና ስለዚህ፣ ይሄ ድርጊት በጣም ያሳዝ በጣም መጥፎን እንዴት እንደ አይነት ነገርም የለም እዚያ። በኋላ ያው ሆስፒታል ሄልና ሬሳችን የሚዘመጣል እንደገና የብረገድላ አካባቢ ኪዳነ ምህረት ቤተክርስቲያን ነው። በርገት ተብሎ ዛ በርገት ለመቅበር የምንሄድበት ጊዜ ከርገት በኋላ የመካነ መቃብሩ ቅዱስ ጊዮርጊስ ስለሆነ ህዝቡ አጅቦን፣ ጠጣውን ሬሳውን ይዘን በሚንሄድበት ጊዜ ቀጥታውን ፒያሳ ስንደርስ ሸል ከሚባለው ነዳጅ ማደያ አካባቢ ላይ በቃ ህዝቡ የደረሰ ከቤተክርስቲያን ወደዛ ሲገባ ሳት ላይ በቂስ በቃ ከፍታውኑ ህብረተሰቡ ደግሞ ደግሞ አሁን የግፍግፍ እንዳይቀበር በቃ ከህብረተሰቡ ላይ ተቅስ ተካሄደ። ከዚያም በቂስ ታፈነ። እዚያን ነት ህብረተሰቡ እርስ በርስ እየተላቃር የወደቀ ብዙ ሰዎች የተጎዱ ሰዎች አሉ። ከዚያም በኋላ የሆኑ ችግር ህብረተሰቡ ተመለሰ። ሬሳ ቤት ይሁን አይ፣ እኔ የፈለገው ጓደኞች ያሉኝ እነሱ ሀዚህ ይቀበር ቤት ስላለና ዚ ክዳን ምረት ይቀበር ሲሉ አይ በምንም አይነት እኔ እንደፈለጉ ያድርጉ። እዚህ ጨርስና የፈለጉት ነገር ያድርጉና እንጂ እኔ የራሱ መቃብር እዛ የተቆፈረ ጉድጓድ እያለ እዚህ ሌላ ቦታ እንትን የምለው ነገር የለም። እኔን ያለ ይቀሰል፣ እኔን ያላለ በቃ የፈለገው ነገር ይሁና። አዎ እንዲህ አይነት ግፍ ደርሰብን፣ እንዲህ አይነት ግፍ ደርሶብኛል። እና በጣም የሚያሳዝን በጣም የሚዘገንን ነገር ነው በእውነት የምትመለከቱት እንደ ኢትዮጵያ እውነታችን ተፍቆ ሌላ የውጭ ዜጋ እንደው ሆነ ተብሎ እንደ የውጭ ዜጋ እንትን ተደርጎ በልጄ ላይ የተወሰደው እርምጃ በጣም ያሳዝን ነው እና ስለዚህ እኛ ባለፈው አንድ ሁለት ልጆች በሁለት አመት ውስጥ የእዚያ የበሽታ ነው፣ እዚህ ሀዘን እየተቃጠሙ እያለ ሶስተኛ ደግሞ ሄለ ልጅ በቃ አለን ብለን የምንለው እምናምንበት በእውነት በጣም ታታሪ ልጅ ማንም ያውቃል። ይህን ነገር የወዛያዝ ይመሰክርልኛል። እና እንደዚህ አድርገው ባጭሩ ተስፈውታል እና እንዲህ አይነት አረመኔ ስርዓት ነው የመሰረቱ በጣም የሚያሳዝን ነገር ነው ይሄን ነው እንግዲህ ስንት አመት ሆነው አቶ ጌታቸው እርስዎ እድሜው ስንት ነው ሰባ ሰባ መቶ ነው እናቱ ደግሞ ስልሳ ሁለት እስቲ ወደ አቶ ሀብታሙ ጀመረ ደግሞ ልመለስ የዮሴፍ እሸቱ አጎት እስቲ ዮሴፍን እንዴት ያስታውሱታል ምን አይነት ልጅ ነበር ስልጣን ነው እኔ የምለው ወጣት አይደለም። የኤርትራ ስልጣን ማለት በጣም ብሩህ አእምሮ ያለው ለወደፊት ጥሩ ከፍተኛ የነበረ ልጅ ነው። ጥርኛ ክፍል ተማሪ ነው። አሁን ስር አስራ ሶስት ላይ ፈተና ሊፈተን እያነበረ የነበረ ጥሩም ውጤት ያለው ልጅ ነው። የት በጣም አስተዋይና በቃ ከቴክኖሎጂ ጋር ሊዋሃድ የሚችል አቅም ያለው ነበር። ምን ማለት እንደሚችል ማናቅም ጠራራ በቱ ላይ ተጀመር ሳይሆን የምለው መንስኤው እኔ እንደዚህ በመንስኤ ማየ በሂዳር ሀያ አራት ላይ የመቀሌ እግር ኳስ ክለብና የወልዲያ እግር ኳስ ክለብ ጨዋታቸውን ያደርጉ ነበር። በአጋጣሚ የመቀሌ እግር ኳስ ክለብ ደጋፊዎች ከሮቢት ወልዲያ ሰላሳ ሁለት ኪሎ ሜትር አካባቢ እርቀት ያላት ከተማ ላይ ጀምረው ሽንት በመርሳት አሰዎች ላይ አላስፈላጊ ቆሻሻ ነገር የሆነ በመናገር ጠዋት ላይ ተረቤ የተባሉ ይመስለኛል ያረጋጋቸው አካል አለ ይባላል። ግን ትኬት ተቆረቱ በኋላ እና ወደ ስቴዲየም በመግባት ያው ሁሉ ሰው የየራሱ ሂደት የሚያካሄድ ባለበት ታይም ላይ በከተማ እየተሽከረከሩ ሲሳደቡ ነበር፣ ያንቋሽሹ ነበር። ከዛ የእኛም ያው የወልዲያ ክለብ ደጋፊዎች እንደዛ አይነት ነገር ሲደረግባቸው፣ በድንጋይ ሲወረወርባቸው እና ሲተነከቱ እንደዛ አይነት ተካሄደ። ጨዋታውም ጠቃያት በወልዲያ እግር ኳስ ክለብ ደጋፊ የአንዱ ሰው ሞት ምክንያት ወደ ሀገራቸው እንዲሄዱ ሆነ። ይመስል ከዛ በኋላ አላስፈላጊ ነገሮች በወልዳ ከተማ ላይ ተካሄዱ። እኛ እማናተው የመከላከያ ሰራዊት ነው የተባለ አንድ ፓርቲ ሆነው አጋዚ ይባላል እሱ ከተማዋ ላይ ሰፈረ። ከዛ በኋላ ከህዳር ሀያ አራት ጀምሮ አሁን እንኳ እስከ አለንበት ሰዓት ድረስ ከተማዋ በመከላከያ የተገለቀ፣ እኛም አዲስ ነገር ሆነብን። ከዚህ በፊት ይኸው ወታደር አገር ድንበሩን ሲያስከበር ነው ከተማ ላይ ምን ሆኑ እንደሚኖር ምን እያደረገ እንደሚንቀሳቀስ ራሱ ላይ ና ግራ ገባል። ግራ ገብቶን በአለምበት ታይም ላይ አላስፈላጊ ነገሮችን ያደርጉ ነበር። ምሽት ላይ እንዳንንቀሳቀስ አንድ ሶስት አራት እስከ አምስት ነን እንኳ ከተሰበሰብ ያው ሻይ ቡና ለማለት ከፈለግን ያን ነገር አይፈቅዱልንም ነበር። ምሽት ላይ ከአንድ ሰዓት እስከ ሁለት ሰዓት ነበር አንድ ተንኮሉ የሚገባል። ከዛ ሂደቱ የሄደ አስራ አንድ የኦርቶዶክስ ተዋህዶ የጥምቀት በዓል የሚከበረበት ታቦት ለማንገስ ከተለያዩ ቤተክርስቲያኖች ታቦቶች ወደ ታቦት ማደሪያ ይወርዳሉ። በዛም ታይም ላይ ታቦቱ ከአንድ የታቦት ማደሪያ ላይ ከተቀመጡ በኋላ አንድ ሳቶቱ ላይ አላስፈላጊ ግርግር ፈጠሩ። ወደየቤታችሁ መግባት አለባችሁ በሚል ወጣቱን ህዝበ ክርስቲያኑን አላስፈላጊ ግርግር ውስጥ ከተቱት። በአስር በአስር ነው። በማግስቱ ታቦት አስገባል። የከተራ ምሽት ማለት ነው። የሚሉኝ ይሄ የተለያዩ ታቦቶችን ወደ የቤተ ክርስቲያናቸው መለስን። በዛን ታይም ላይ ስንመልስ የመከላከያ ሰራዊት አባላቶች እነዚህ የአጋያዚ ፓርቲ የተባሉት አጅበው ነበር ሄዱት። እኛ ደግሞ ጥምቀትን ጨፍረን ወብሯዋላችንን አካሂደን ነው የምንመለሰው። ከዚህም በፊት የተለያዩ ጭፈራዎች አሉ። እነዛን አድርገን ነው ወደ የቤታችን የምንመልስ የነበረው። በዛን ታይም ላይ ግን አሁንም ትንኮሳ ነበረ። ያ ትንኮሳ ወደ አላስፈላጊ ነገር ሄደ። ወደ አላስፈላጊ ነገር በማግስቱ በአስራ ሁለት ጠዋት አራት ሰዓት ጀምሮ በነበረበት ላይ ላይ የተለያዩ ወጣት አዛውንት ሽማግሌም እንዲሁም ባልቴቶችን፣ ህጻናቶችን ቅዱስ ሚካኤል ለማክበር በዓላትንም ያው አካሄዶ ታቦትን ለማስገባት እየራሳቸውን ዘፈን እየራዛቸውን መዝሙር የተለያዩ ስራዎችን እያካሄዱ ባሉበት ላይም ላይ ስናይፐር ፕላሽ መትረየስ የያዙ የተለያዩ የመከላከያ ሰራዊት ላንድ ክሮዘር መኪኖች አስር አስር ከዛም በላይ የሆኑ ይሽከረከሩ አረፍተው ህዝበ ክርስቲያኑን ግራ አጋቡት። ግራ ተጋብተን ምን ብለን ይጨፈር ነበር። ይህ ባለበት ታይም ላይ ወደ ቅዱስ ሚካኤል ቤተ ክርስቲያን አካባቢ ስንደርስ የታቦቱ መግቢያ መቶ ሜትር አካባቢ ላይ ወልዲያ ሀገራችን ከተቆረቆረስ ጀምሮ ትልቅ ገበያ ቦታ አላት። ማክሰኞ ገበያ ይባላል። እዛ ከፍ ተራ የሚባል የከብቶዎች፣ የበጎዎች፣ የፍየሎች ክልል አላቸው። በሽቦ የታተረ የታጠረ ነው። እዛ ውስጥ ገጠው መሳሪያዎቻቸውን ዘግነዋል። ህዝበ ክርስቲያኑ የጨተረ የሚያስገባበት ታይም ላይ የሽፎምት ወደ ታቦቱ ተኮሱ። ወደ ታቦቱ በተኮሱበት ታይም ላይ ህዝበ ክርስቲያኑ በቃ አላት ፈላጊ ውስጥ ይገባ ታቦቱን የተሸከሙት ስ ወደ ምድር ለመውደቅ ተንገዳገዱ። በዛን ታይም ላይ ቶሎ አግዘዋቸው ጎናቸው የነበሩ ቤቶች ያዙና ቶሎ ታቦቱ ለብቻ ከዛ በኋላ ህዝብ ክርስቲያኑ አዛውንትም፣ ወጣትም ህጻናቶች ሴፍን ማለት ነው ተተኮሰ ከዛ በኋላ አስለካሽ ሚ ሴት አድማ በታኝ የሚመስል ልብስ የለበሱ አጋዚዎች ነገር ቀይረዋል በትክክል መቶ ፐርሰንት የሚናገረው አጋዚዎች እዚህ ጋር ደግሞ ሰላም አስከባሪ ወይም ደግሞ አድማ በታኝ የሚባል

የተለያዩ ሰዎች ሲደውሉ እና ስንንቀሳቀስ አሁን ቴሌ እየተባለ የሚጠራው የንጎንበር በራ አካባቢ ስንደርስ ነገሩ ተለውጦ አገኘ ነው። እዛ በጠረስንበት ታይም ላይ ልጁን ለማድረስ ባጃጅ ይዘን ነበር። የአጎቴ ልጅ ባጃጅም አለ፣ የወንድኝም ልጅ ባጃጅ አለ። እነሱ ባጃጆች ላይ ሬሳ አጣነሱን በሚል ተኮሱብን። አትረከስገት

የደረሰባቸው ይዛበሩን ነበሩ። ተሯሩተን በሙጋድ አድርገን ሆስፒታሎች ሆስፒታል ስንወስድ የመጀመሪያ የሴት ሆስፒታል ያገባ አባቴን ወንድሜን እያለ እየካሰተ እርዳታ ቢደረግለትም ህይወቱን በዘላለም እናስመለስ አጣት። እዚ ውስጥ በጣም ቢያር ና ብናገድም መናገር የሚፈልገው ነገር ኢትዮጵያ የሰላም ሀገር የዲሞክራሲ ሀገር ናት የተባለ ይዞራል። ይህ ህዝበ ክርስቲያኑ የኦርቶዶክስ ተዋህዶ እምነት ያንቋሸሽ በትክክለኝነት ሃይማኖትን ያንቋሸሸ መንግስት ላ የገባበትም ድርጊት ፈጽሞታል። በአስራ ሁለት ከቀኑ አስር ተኩል ፈጽሞታል። ይህ ደግሞ ሃይማኖትን ማንቋሸሽ ማለት ለመንግስት ምን እንደሆነ ራሱ ያቋል። ህግ መንግስትም ላይ የፈጠረ ነገር ራሱ ያቋል። ወንድማችን አስተናል። ለነገ ለአገር ተስፋ ለአገር ተረካቢ የሆነ ፍቃ ልጅ ነበር። አስተናል። አዝኛለሁ። ማለት እንደሚችል ባላቅም ኢትዮጵያ ነው ምንጀራ ማነው እንደሚታደጋት። ላቅ አልችልም ላቃልችልኝ ፈልናም አልነበረንም። እሁድ በእርገት እንዳንቀብር በቃ የተለያዩ ዝርዝሮች ነበሩ። እኛ ግን በእርገት ቀበር ነው። ከዛ በኋላ የተለያዩ መንገድ ላይ የነበሩ የወጣት የመንገድ ክተራም የተለያዩ ነገሮችን ተካሂደው ነበር። ምክንያቱም እነዚህ ፓትሮሎች የተሯሯቱ እየተከሱ ይዘሉ ነበር። በቃ ይህ ነበር የነበር ዋስናም አልነበረንም። ሻ ላይ አዳራሽ አለ። የወልዲያ ከተማ አስተዳደር ያስገነባው አዳራሽ አለ። እዛ ጋር ተሰበሰቡ ተባለ። በሁለት ጎራ እኔ አላዘዝኩም፣ ወደ ህዝብ እንዲተኮስ እነዚህ መከላከያ ሰራዊቶች አላዘዝኩም። ማን እንዳስገባቸውም የማውቀው ነገር የለኝም። እናንተ የምትሏቸው ነገሮች ሁሉ ይፈጸማሉ። የከተማ አስተዳደሩም ከሆነ የዞን ተክሱም ከሆነ የዞን አመራሩ ባለስልጣን ከሆነ እነሱም ተጠይቆ ወደ ፍርድ ይሄዳል። ምላሽ ሳይ የኦርቶዶክስ ተዋሕዶ ሃይማኖት አባቶችን ሊቃነ ጳጳሳት አናገሩ። እሳቸው ወታደሩን ይታ እያለ ነው ወጣቱ በሚል የወጣቱን ምላሽ መስጠት አለበት በሚል ከተማው ዞሩ አዩ። ከዛ በኋላ ትንሽ ወረዳለ። በማግስቱ ሰኞ ማታ ላይ ጀመረ። በማግስቱ ሰኞ ጠዋት ላይ የተለያዩ ድርግሮች መገቡ። ከዛ በኋላ ያው ጳጳሱ በተናገሩት የማረጋጋት ሂደት ላይ ትንሽ የመረጋጋት ሁኔታ ተፈጠረ። ግን እስከዛ ሰዓትም ድረስ ዛሬ ነገም አነጎዳም መከላከያ ሰራዊት ወይም ደግሞ የመከላከያ ሰራዊት ፓርት ተብሎ የሚጠራው አግዓዚ ልዩ ኃይል ከመቀሌ አካባቢ የመጣው ኃይል አሁንም ከተማው ላይ እንደ ጠፋ ይገኛል። ምንም ሕልውና የለም። ነገኔ ምንም ደግሞ ሕልውና የለም። ምክንያቱም ኃላፊነቱን ሊወስድ የሻለ አካል እስካሁን ድረስ አልተገኘምና፣ ይህ ባለበት ሁኔታ ላይ ሕልውናችን በተጣሰበት ሚል በበዓል በጥምቀቱ ተመልሶ ወደ ቤት እንዳይመጣ አድርጎብኛል። አለሚፈቴ ነው ምለው መቼም ጥምቀት እጅግ የተከበረ በዓል ነው በመላ ህዝበ ክርስቲያን ዘንድ እና እንዲህ አይነት የበረታ ኃይል በጥይት በጋዝ በዱላ የታጀበ ኃይል ጥቃት ለመክፈት እና እርምጃ ለመውሰድ የሚያስችል ሁኔታ ለመሆኑ ተፈጥሮ ነበር እንዴ? በዛ በከተራም ዕለት ይሁን በማግስቱ በሦስተኛውም ቀን ሁን የፈልገው ለመስመር ወጣት የፈልገው ስራ ነው። ያ ደግሞ ስራ ለስራ ብሎ ሊሆን ይችላል። ወጣቱ ደግሞ ሸርፍን የተለያዩ ሀገራዊ ባህላዊ መዝሙሮችም አሉ፣ በፈኖችም አሉ። እነዛ በባአሌ ተጫውቼ ወደ ቤት የልግባ ባለበት ታይም ላይ የከባድ መሳሪያ የስናይፐር ወንድም በስናይፐር ሁለት አንድ ፍሬ ልጅ በሁለት ስናይፐር መሞቱ ይህ ማለት እናንተ በቀይ ሽብር አወተናቸኋል ብለው በሚዜዝ አሰደረ ሌባሉ መፈጸሙ አዝናለሁ በጣም ይህ ዲሞክራሲ አይደለም ዲሞክራሲ እኮ እያለ ነው ወደ መንግስት ነገር ይህ ዲሞክራሲ አይደለም ወይም ደግሞ ህዝቡ የፈልገው ነገር ምን እንደሆነ እኮ ህዝቡ አስቀድሞ የጠየቀው ነገር ካለ በአግባቡ ወይ ሰላማዊ የሆኑ መልክ መመለስ ነበር ህዝቡም እኮ በአይላፍርም ያለው ገረዘ ይኮ ነገር የለም መከላከያ የሚያስፈልገን አይደለም መከላከያ የሚያስፈልገው አገር ትወረር ወይም ደግሞ ሰራተኛው በሰላም የሚታይበት ይህን ነገር እያቀረቡ ካሉ እነሱ ሊያዳምጡ ነበር። ደግሞ አቶ ገዱ አንዳርጋቸው ያፈረሙት ወይም ያላዘዙት መከላከያ ሰራዊት ከመከላ ካባኝ መጥቶ እኛ ክልል ላይ የሚሰፍር ከሆነ ወደ ሚሄር ነባ አላውቅም። ወይም እሳቸው እዚህ ክልል ላይ ወይም እዚህ ወረዳ ላይ እዚህ ዞን ላይ እየተፈጸመ ያለውን ነገር ቤት ደይ እያጣሩ ያንን ነገር ኢንፎርሜሽን አልደረሳቸውም ብለን እንዳን ደመድም። ይህን ለማለት እኔ አልደረሰም

ولكن يجب ان يكون